የመሰንበቻውን የጠቅላይ ሚኒስትር አብይ አህመድን የወሎ ጉብኝትና ህዝባዊ መድረክ የሚመለከተው ዘገባ ነው ተከታዩ። በስፍራው ተገኝቶ ስነ ስርዓቱን የተከታተለውን ዘጋቢያችንን መስፍን አራጌን ከደሴ በስልክ ይዘናል። እንደምናመሸህ መስፍን። እንደምናመሸህ አሉላ። በቅድሚያ በመድረኩ ትኩረት የተደረገባቸውን አበይት የውይይት ጭብጦች ብታስተዋውቀን። አዎ አሉላ፣ አንተን ቀደም ሲል ለመግለጽ እንደሞከርከው ጠቅላይ ሚኒስትር አብይ አህመድ ቅዳሜ ዕለት ከደሴና ከአካባቢው ተወላጆች ጋር ከአንድ መቶ አመታት በላይ ባስቆጠረው ታሪካዊ ያይጠየፋ አዳራሽ እዛይ ውይይት አድርገው ነበረ። በተለይ በውይይቱ ላይ በዋናነት ትኩረት የተደረገባቸው ርዕሰ ጉዳዮች ዜጎች መፈናቀል፣ በህገ መንግስቱ፣ በመብራትና በሀይል አቅርቦት መንበርሳቸው፣ የስልጣን ዘመን የአንድ የብሔር የበላይነት እየተስተዋለ መጥተዋል በሚሉና በበርካታ ርዕሰ ጉዳዮች ላይ ውይይት ተደርጓል። በተለይ ጠቅላይ ሚኒስትሩ በዋናነት ምላሽ የሰጡት በፌደራል እና ሀገራዊ ጉዳይ በሆኑ ጭብጦች ነው። በዕለቱ ምክትል ጠቅላይ ሚኒስትር ደመቀ መኮንንና የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር ዶክተር አምባቸው መኮንን ተገኝተው ስለነበር ሌሎች ክልላዊና አካባቢያዊ አስተያየቶችን ጥያቄዎች በእነሱ በኩል ምላሽ እንዲሰጥባቸው ነው የተደረገው። መልካም መስፍን። በሀገሪቱ የተለያዩ አካባቢዎች የታየውን የዜጎች መፈናቀል የተመለከተ ጥያቄም ለጠቅላይ ሚኒስትር አብይ ከቀረቡ ጥያቄዎች ውስጥ አንዱ መሆኑን ጠቁመሃል። አዎ እንግዲህ በመድረኩ ላይ ተነስቶ ከነበረው ጥያቄ ውስጥ ዜጎች በሀገራቸው የመንቀሳቀስ ሰርተው ሀብት የማፍራት መብታቸው ከቅርብ ጊዜያት ወዲህ እየተጣ ለምን አይቆምም? የሚል አስተያየት ነበረ፣ ከህብረተሰቡ ወይም ከተሳታፊዎች ዘንድ ተነስቶ የነበረው። ጠቅላይ ሚኒስትሩ መልስ መልሰዋል። እኔ ወደ ስልጣን ስመጣ አንድ ሚሊዮን ገደማ የተፈናቀሉ ሰዎች ነበሩ። በኋላ ከመጣው ተጨምሮበት ሁለት ነጥብ ምናም ሚሊዮን ገደማ ተፈናቃዮች ነበሩ። መፈናቀል ላይ ሁለት ነገር አለ። ወገኖች ተፈናቅለ ሂድ የሚል አለ ተፈናቅለህ ና የሚላሉ። ማፈናቀል ለብዙ ሰዎች ንግድ ስለሆነ አንዳንድ ሰው ቁስል ሲያጋጥመው ካልቻለ ቴትራሳይክል ከቻለም እንደምንም ይታከምና ቁስል ያድናል። አንዳንዱ ግን ቁስሉን እያሳየ ይለምንበታል። ማፈናቀል ቁስል እያዩ መለመኛ የሆነው በዚህ ዓመት የሰላም ሚኒስቴር፣ በዚሁ አጋጣሚ ከፍተኛ ምስጋና ላቀርብላቸው እፈልጋለሁ፣ በነበረው ርብርብ እስካሁን 1.8 ሚሊዮን ህዝብ በእኛ ጊዜ ብቻ ሳይሆን ከኛ በፊት ተፈናቀለውን ጭምር ባክሎክ ወደ ቦታቸው መልሰን አሁን በየክልሉ የቀረው ሲደመር 500ሺ ገደማ ሰዎች የቀሩ አሉ። እነዚህን በዚህ ዓመት ክረምቱ ሳያልቅ እንጨርሳለን ብለን በከፍተኛ ርብርብ ይሠራል። እነዚህን ሰዎች ሲፈናቀሉም ሲመለሱ ጊዜያችን ስብሰባው ምናምን ትታችሁ በቢሊየን የሚቆጠር ገንዘብ አወጥተናል። ከመንግስት ካዝና ባይፈናቀሉ ያን ቢሊየን እኔ ኪስ ያላስገባውም ወይ መንገድ ወይ የሆነ ነገር ይሆን ነበር ማለት ነው። እነሱ ቁም ነገር የሰሩ ከመሰላቸው የራሳቸው ወገን ውሃ ይጠማው፣ መንገድ የሚፈልግ ወይም መብራት የሚፈልግ ሰው ሊሰራለት የሚገባውን ነገር እንዳይሰራለት ያደረጉት ቦነስ ካገኙ ይሄ ቦነሳቸው ጥፋት መመኘት አይኖርብንም ከጥፋት በጣም ወቅታዊ ትርፍ ካልሆነ በስተቀር ዘላቂ ጥቅም አይገኝም። ያፈናቀለም የተፈናቀለም ሴት ተጎዳ፣ ህፃን ተጎዳ፣ አዛውን ተጎዳ እንጂ ተመለሱ እኮ አሁን ቅማን ተመለሰ፣ ጉጂ ተመለሰ፣ ኦሮሞ ተመለሰ፣ አማራ ተመለሰ። የሞተ ተጎዳ፣ የገደለስ ወገው ጠፋ። ትርፉ ነው ከዚህ ተምረን ድጋሚ እንዳይፈጸም ማሰብ ነው የሚሻለው። ጥፋት በሚመለከት በኋላም በህግ የላይን መጣበታለሁ። ለጥፋት ብዙ እኮ አያስፈልግም እዚህ ውስጥ ሦስት ሺህ ሰው አራት ሺህ ሰው ያለ እንደሆነ ሦስት ሰው መዳጅ አቃጥሎ ይሄን አዳራሽ ሊያጠቃን ይችላል ከኛ እኩል መሆን የለበትም እኛን ለማጥፋት አንድ ሁለት ሰው ለሶ ገብቷን በመሳሪያ ቤት ውስጥ ተኩሶ ስንት ሰው ያጠፋል እዚህ ውስጥ መከላከል ነው ከባድ ልማት ነው ከባድ መስራት ነው ከባድ ማጥፋት ቀልሎ ኮ በየመንደሩ ሁሉም ነክሶ ሁሉም ሸልሎ የምትሰሙት ነው በህገ መንግስቱ የታቀፉ አንዳንድ ህጎችን የሚመለከቱ ከታዳሚዎች የተሰነዘረው አስተያየቶችንም አንስተሃል። የትኞቹ ህጎች ላይ ያተኮረ ነበር? አዎ፣ አሉላ፣ በተለይ ህገ መንግስቱ ብሔርን ተኮር ያደረገ የፌዴራል ስርዓት መሆኑ ክልሎች በተለይ አገራዊ እይታ እንዳይኖራቸው እያደረገ ነው አንዳንድ ክልሎች የመገንጠል አይነት ጥያቄ በይፋ ማቅረብ የጀመሩት ህገ መንግስቱ በፈጠረው ቀዳዳ ምክንያት በመሆኑ በርሶ የስልጣን ዘመን ለምንድን ነው ተግባራዊ ያደረጉት የሚል አንድምታ ያለው ጥያቄ ነበረ። ኢትዮጵያን የሚያፈርሳት ህገ መንግስት ነው። ኢትዮጵያን የሚያፈርሳት እንትን ነው የሚባል ሲንጉላር የሆነ ነገር ኢትዮጵያን የምናፈርሳት እኛንን በእኛ ውስጥ ያለው የልብ መሸፈት ብቻ እኛ ከተቀየር ህጉ በጃችን እኛ ከተቀየር ስርዓቱ በጃችን እኛ ከተቀየር መንግስቱ በጃችን ምን ችግር አለው? ሁለተኛው ህገ መንግሥትን በሚመለከት ያው እንደምታደምጡት የሆኑ ሰዎች ህገ መንግሥት ከተነካ ጠፋን ይላሉ። የሆኑ ሰዎች ይሄ ህገ መንግስት ካለ ሀገር የለም ይላሉ። ሁለቱም ለኔ ዋልታ ረገጥ ናቸው፣ ዋልታ ረገጥ ናቸው። ህገ መንግሥት ኖረም አልኖረም ኢትዮጵያ ትቀጥላለች፣ ግን ህገ መንግሥት ያስፈልጋታል ታሪካችን የሰራነው በጋራ ነው። ድንቅ ታሪክ ያለን ህዝቦች ነን። ወደፊት ለመሄድ ደግሞ ቆርጠን ከወሰን እንችላለን የሚሉ ዜጎች ያሉባት ሀገር ከሆነች ህገ መንግስቱን እንወያይበታለን፣ እንመክራለን፣ ሰው ድምፅ ይሰጥበታል። ምን ችግር አለው? ከባድ ነገር አይደለም። የሞት የሽረት ጉዳይ አድርገን አንውሰደው። ከህገ መንግሥቱ ምንድን ይጠቅመን? ምንድንም አይጠቅመን። ማን ነው ይህንን ጉዳይ የሚወያየው የሚመክረው? ማን ነው የሚያሻሽለው? ጊዜ ይፈልጋል። በርከት ያሉ ጥያቄዎች ናቸው በመድረኩ የተነሱት። ቀደም ብለህ እንደገለጽክልን ከመብራት አገልግሎት መቋረጥ ጋር ተያይዞ የተነሳ ጥያቄም እንዳለ ገልጸልናል። ለመሆኑ የጥያቄው ፍሬ ነገር ምንድን ነው? መስፍን በተለይ በቅርብ ወራት ውስጥ የሀይል አቅርቦት እጅግ በጣም የተቆራረጠበት ለምንድን ነው? የዚህ የኤሌክትሪክ አቅርቦት ጉዳይ መፍትሄ የማይበጅለት የሚሉና በተለይም ደግሞ ባልተዳረሰባቸው አካባቢዎች የመብራት አቅርቦት እንዲዳረስ አዝማሚያ ያላቸው ጥያቄዎች የተሰነዘሩበት ነበረ። ጠቅላይ ሚኒስትሩም እንደሚከተለው ምላሻቸውን ሰጥተዋል። መብራት ስንመለከት ችግር አለ። ኢሚግሬሽን ላይም ችግር አለ። የኢትዮጵያ ፍላጎትና የምታመርተው በጣም ስ ነው። ከዚያ በላይ ግን ትልቁ ችግር መብራትን ከተመረሰበት ወደሚፈለግበት ማዳረስ ከተመረሰበት ወደሚፈለግበት ስናዳርግ ከሰላሳ አምስት ፐርሰንት ያላነሰው

በዕለቱ በእለቱ ተነስቶ ከነበረውና ትኩረት አግኝቶ ከነበረው ጥያቄዎች ውስጥ አንዱ በጠቅላይ ሚኒስትር ዐቢይ አሕመድ የስልጣን ዘመን የአንድ ብሔር የበላይነት ተንጸባርቋል የሚል ቅሬታ ዘለ አስተያየት ተሰንዝሮ ነበረ። አስተያየት ሰጪዎቹ እንደሚሉት በተለይ በእርሶ ዘመን የኦሮሞ ተወላጆች ስልጣን በከፍተኛ ደረጃ የጨመረበት ነው የሚል ነበር። ጠቅላይ ሚኒስትሩ ሲመልሱ ግን ይህ ከእውነት የራቀ ነው፣ እንደውም ባለፉት ሰላሳ አመታት የኦሮሞ ተወላጆች ሚኒስትሮች እና ሚኒስትሮች ቤታ በቁጥር ከፍተኛ ነበረ። በአሁን ሰዓት ግን ይህ አይደለም። አድሎም ተፈጸመ ለማስባል የሚያስችል ምንም አይነት መሰረታዊ ማብራሪያዊ ምክንያት የለም። ለምን በበጀት ቀመርም ቢሆን ከዛሬ በሚሰራበት አሰራር እየሰራ ነው። ማንኛውንም የክልሎች በኩላይ የማየት ኃላፊነትን ወስጄ ነው እየሰራሁ ያለሁት የሚል ምላሽ ሰጥተዋል። በተለይ ደግሞ

ሀሳቢ የትኛው ግማሽ እያዛና የትኛው ግማሽ ነጎዳ እንደሆነ አይገባኝም። ውሸት ነው። በተለይ በወሎና በአካባቢው የሚታወቀው የአብሮነት እሴት ብዙ ጊዜ በምሳሌነት ይጠቀሳል። መስፍን፣ ምናልባት በዚህ መድረክ ያ ልማድ ሊኖር የሚችለውን ፋይዳ አስመልክቶ በውይይት ወቅት የተባለ ነገር ይኖር ይሆን? አዎ እንዳልከው እንግዲህ በወሎና አካባቢው በተለይ በእምነት የተለያዩ እምነት ተከታዮች ልዩነታቸውን አቻችለው ተከባብረው የሚኖርበት አገር ነው አካባቢው። በባህል፣ በሃይማኖት፣ በቋንቋ ልዩነት ብዙም ተስፋ የሚስተዋልበት አይደለም። አቃፊ ደጋፊ ነው። ጠቅላይ ሚኒስትሩም ይህንን ባህል እጅግ በጣም ነው ያደነቁት። ይህ እሴት ተጠናክሮ መቀጠል አለበት። ከወሎና አካባቢው አልፎ ለኢትዮጵያ መገለጫ መሆን አለበት። ይህንን ባህል ይህንን እሴት ወደ ኢትዮጵያችን የማስረጽ ኃላፊነት የእናንተ ነው የሚል ጥሪ አስተላልፈዋል። በተለይ የሃይማኖት አባቶች፣ ታዋቂ ግለሰቦች እና የሀገር ሽማግሌዎች በዚህ ላይ ድርሻቸውን እንዲወጡ ጥሪ አስተላልፈዋል። ይህንን የሚመስል ውይይት ነበረ አሉና። መልካም መስፍን፣ የጠቅላይ ሚኒስትር አብይ አህመድን ያለፈው ቅዳሜ የወሎ ጉብኝትና ህዝባዊ መድረክ አስመልክቶ በመድረኩ የቀረቡትን ጭብጦች አቅርበህልናል። አመሰግናለሁ። እግዜር ይስጥልኝ። እጅግ በጣም ነው አመሰግናለን።